ትንቢተ ሕዝቅኤል ምዕራፍ ሃያ አንድ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና፣ ወደ መቅደሶችም ተናገር፣ በእስራኤልም ምድር ላይ ትንቢት ተናገር። ለእስራኤልም ምድር እንዲህ በል፣ እግዚአብሔር እንዲህ ይላል፣ እነሆ በአንተ ላይ ነኝ፣ ሰይፌንም ከሰገባው እመዝዘዋለሁ ጻድቁንና ክፉውንም ከአንተ ዘንድ አጠፋለሁ። እኔም ጻድቁንና ክፉውን ከአንተ ዘንድ ስለማጠፋ፣ ስለዚህ ሰይፌ ከደቡብ ጀምሮ እስከ ሰሜን ድረስ ባለ በሥጋ ለባሽ ሁሉ ላይ ከሰገባው ይመዘዛል። ሥጋ ለባሹም ሁሉ እኔ እግዚአብሔር ሰይፌን ከሰገባው እንደ መዘዝሁ ያውቃል። እርሱም ደግሞ አይመለስም። ስለዚህም አንተ የሰው ልጅ ሆይ፣ አልቅስ ወገብህን በማጉበጥ ። በፊታቸው ምርር ብለህ እነርሱም ስለምንታለቅሳለህ ቢሉህ አንተ እንዲህ በላቸው፣ ወሬ ስለሚመጣ ነው። ልብም ሁሉ ይቀልጣል፣ እጆችም ሁሉ ይዝላሉ፣ ነፍስም ሁሉ ትደክማለች፣ ጒልበትም እንደ ውኃ ይፈሳል። እነሆ ይመጣል ይፈጸምማል፣ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እግዚአብሔር እንዲህ ይላል ብለህ ትንቢት ተናገር ሰይፍ፣ ሰይፍ የተሳለ የተሰነገለም ነው በል። ይገድል ዘንድ ተስሏል፣ ያብረቀርቅም ዘንድ ተሰንግሏል። እኛስ ደስ ይለናልን? የልጄን በትር እንደ ዛፍ ሁሉ ንቆታል። በእጁም እንዲያዝ ለመሰንገል ተሰጠ፣ ሰይፍ በገዳይ እጅ እንዲሰጥ ተሳለና ተሰነገለ። የሰው ልጅ ሆይ በሕዝቤ ላይ ነውና በእስራኤል አለቆች ሁሉ ላይ ነውና ጩኸ ዋይም በል እነርሱ ከሕዝቤ ጋር ለሰይፍ ተሰጥተዋል ስለዚህ ጭንህን ጽፋ ፈተና ደርሶአል የተናቀ በትርስ ደግሞ ባይኖር ምንድን ነው ይላል ጌታ እግዚአብሔር ስለዚህ አንተ የሰው ልጅ ትንቢት ተናገር እጅህን አጨብጭብ የተገደሉ ሰዎች ሰይፍ ሦስት ጊዜ ይደጋግም የሚከብባቸው የተገደለ የታላቅ ሰው ሰይፍ ነው ልባቸው እንዲቀልጥ መሰናክላቸውም እንዲበዛ የሚገድለውን ሰይፍ በበሮቿ ሁሉ ላይ አድርጌአለሁ። ወዮ ያብረቀርቅ ዘንድ ተሰንግሎአል፣ ይገድልም ዘንድ ተስሎአል። ተዘጋጅተህ ፊትህ ወደ ወደደው ወደ ቀኝ ወይም ወደ ግራ ሂድ። እኔ ደግሞ በእጄ አጨበጭባለሁ፣ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬአለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ የባቢሎን ንጉሥ ሰይፍ ይመጣ ዘንድ ሁለት መንገዶችን አድርግ፤ ሁለቱም ከአንዲት ምድር ይውጡ። ምልክትም አድርግ፤ በከተማይቱ መንገድ ራስ ላይ አድርገው። ሰይፍ ወደ አሞን ልጆች አገር ወደ ረባት፣ ወደ ይሁዳም ወደ ተመሸገች ወደ ኢየሩሳሌም ይመጣ ዘንድ መንገድን አድርግ። የባቢሎን ንጉሥ ሟርቱን ያሟርት ዘንድ በመንታ መንገድ ላይ በሁለቱ መንገዶች ራስ ላይ ቆሞ ነበር፤ ፍላጾችን ወዘወዘ፣ ከተራፊምም ጠየቀ፣ ጉበትም ተመለከተ የቅጥሩን ማፍረሻ ያደርግ ዘንድ አፍንም በጩኸት ይከፍት ዘንድ በወካታም ድምፅን ከፍ ያደርግ ዘንድ የቅጥሩን ማፍረሻ በበሮች ላይ ያደርግ ዘንድ አፈርን ይደለድል ዘንድ ምሽግም ይሠራ ዘንድ የኢየሩሳሌም ዕጣ በቀኝ እጁ ውስጥ ነበረ። መሐላውንም በማሉ በዐይናቸው ዘንድ የሐሰት ሟርት ይመስላል። ነገር ግን እነርሱ ይያዙ ዘንድ እርሱ ኀጢአትን ያሳስባል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ኀጢአታችሁን ስለ አሰባችሁ፣ መተላለፋችሁም ስለ ተገለጠ፣ ኀጢአታችሁም በሥራችሁ ሁሉ ስለታየ፣ እናንተም ስለ ታሰባችሁ በእጅ ትያዛላችሁ። አንተም ቀንህ የደረሰብህ የኀጢአትህ ቀጠሮ ጊዜ የደረሰብህ ርኩስ ኀጢአተኛ የእስራኤል አለቃ ሆይ ጌታ እግዚአብሔር እንዲህ ይላል መጠምጠሚያውን አውልቅ፣ ዘውዱንም አርቅ። ይህ እንዲህ አይሆንም። የተዋረደውን ከፍ አድርግ፣ ከፍ ያለውንም አዋርድ። ባድማ ባድማ ባድማ አደርጋታለሁ። ፍርድ ያለው እስኪመጣ ድረስ ይህች ደግሞ አትሆንም፤ ለእርሱም እሰጣታለሁ። አንተም የሰው ልጅ ሆይ ጌታ እግዚአብሔር ስለ አሞን ልጆችና ስለ ስድባቸው እንዲህ ይላል ብለህ ትንቢት ተናገር ቀናቸው በደረሰ የኀጢአታቸው ቀጠሮ ጊዜ በደረሰ በተገደሉት ኀጢአተኞች አንገት ላይ ያኖሩህ ዘንድ ከንቱን ራእይ ነገር ሲያዩልህ በሐሰትም ምዋርት ሲናገሩልህ፣ ሰይፍ ሰይፍ ተመዝዞአል ይገድልም ዘንድ ያብረቀርቅም ዘንድ ተሰንግሎአል በል። ወደ ሰገባውም መልሰው። በተፈጠርህበት ስፍራ በተወለድህባትም ምድር እፈርድብሃለሁ። ቍጣዬንም አፈስስብሃለሁ። በመዓቴም እሳት አናፋብሃለሁ። ማጥፋትንም ለሚያውቁ ለጨካኞች ሰዎች እጅ አሳልፌ እሰጥሃለሁ። ለእሳት ማገዶ ትሆናለህ፣ ደምህም በምድር መካከል ይሆናል። ደግሞም አትታሰብም፤ እኔ እግዚአብሔር ተናግሬአለሁና።